አፍሪካ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪካ ከተጻፉት የተወሰኑትን ጨምቆ ያቀርባል። የኢትዮጵያ ኢኮኖሚ እድገት ችግር ሊገጥመው እንደሚችል ተዘገበ፣ ፒተር ፋም የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር የአፍሪካ ክፍል ረዳት ሚኒስትር ሊሆኑ እንደሚችሉ ተገለጸ፣ አንድ ኤርትራዊ ስደተኛ በሕገ ወጥ ሰው አሸጋጋሪነት የታሰረው በስህተት ነው ተባለ፣ አሳሪዎቹ ግን እሱ ነው ይላሉ የሚሉትን ርዕሶች ነው በዛሬው ቅንብራችን የምንመለከተው። አፍሪካ ኒውስ ድረገጽ በዘገበው መሰረት ሙዲስ የተባለው ዓለም አቀፍ የብድር ገምጋሚ ቡድን በኢትዮጵያ ኢኮኖሚ ላይ አዎንታዊ አመለካከት እንዳለው ገልጾ ሦስት አበይት አደጋ ላይ ሊጥሉት የሚችሉ ነገሮች እንዳሉ ግን ጠቁመዋል። የክሬዲት ማለት የብድር መርማሪ ቡድን በቅርቡ ባወጣው ዘገባ ሦስት አደጋዎች የሚላቸውን አስፍሯል። ለፖለቲካዊ አደጋ እና ለአየር ንብረት ለውጥ አዙሪት ያለው ተጋላጭነት እንዲሁም የህል ዘር ዋጋ መዋዠቅ ነው ይላል። ገቨርንመንት ኦፍ ኢትዮጵያ ቢ ዋን ስቴብል አኑዋል ክሬዲት አናሊሲስ የሚለው የኢትዮጵያን ኢኮኖሚ እድገት የገመገመው ዘገባ ባለፈው ማክሰኞ እንደ ወጣ አፍሪካን ኒውስ ድረገጽ ጠቅሷል። የኢትዮጵያ ኢኮኖሚ ካለፈው አስርት ዓመት ወዲህ በከፍተኛ ፍጥነት አድጓል። በሚቀጥሉት ዓመታትም በስምንት ወይም ከዛ በላይ ሊያድግ ይችላል። ይህም የአገሪቱን የፋይናንስ ይዞታን ያጠናክራል ሲሉ ዘገባውን በተባባሪነት ያወጡት ምክትል ፕሬዚደንት ኦርሊየን ማሊ መግለጻቸውን አፍሪካ ኒውስ ድረገጽ ጠቅሷል። ይሁንና ሙዲ ኢትዮጵያ ባላት ዝቅተኛ የዳ የዳ ሸክም ምክንያት የፋይናንስ ጥንካሬ እንዳላት ገልጸዋል። ተፈላጊ የዳ አወቃቀርና ጥሩ የወለድ አከፋፈል ዘዴ አላት ሲሉ ማሞገሳቸውን አፍሪካ ኒውስ ድረገጽ ላይ ወጣው ዘገባ ጠቅሷል። አፍሪካን አርጊመንትስ የተባለው ስለ አፍሪካ ጉዳይ ጽሁፎች፣ ጥናቶችና ትንታኔ የሚያቀርበው የፓን አፍሪካን መድረክ መጽሔት ደግሞ ፒተር ፋም ከአትላንቲክ ካውንስል በውጭ ጉዳይ ሚኒስቴር የአፍሪካ ክፍል ረዳት ሚኒስትር ሲሪል ሳርቶር ደግሞ ከሲአይኤ ማለት ከማዕከላዊ ስለላ አገልግሎት በዋይት ሀውስ ብሔራው ጸጥታ የአፍሪካን ጉዳይ እንዲመሩ ሊሰየሙ እንደሚችሉ በመጥቀስ ተንትኗል። በአትላንቲክ ካውንስል የአፍሪቃ ማዕከል ስራ አስኪያጅ ፒተር ፋም ከሪፑብሊካውያን ጋር ቅርብ ግንኙነት ያላቸው ሊቅ ነበሩ። ፋም ስለ አፍሪቃ ብዙ ጽሑፎችን ያቀረቡ ሲሆኑ ቢል ክሊንተን፣ ጆርጅ ዳብሊው ቡሽ እና ባራክ ኦባማ በአፍሪቃ ላይ የነበራቸውን ፖሊሲ አጥብቀው ይቃወማሉ። ቅድሚያ ማግኘት ያለበት የኢኮኖሚ ዕድገት ነው ይላሉ። በእርግጥ ከቅርብ ጊዜያት ወዲህ ጸጥታንና መልካም አስተዳደርንም ያካተቱ ሲሆን የዩናይትድ ስቴትስ ኩባንያዎች በአፍሪቃ የንግድ ዕድል ተጠቃሚ እንዲሆኑ ጥሪ አድርገዋል። ፕሬዚደንት ዶናልድ ትራምፕ በአፍሪቃ ላይ ያላቸው ፖሊሲ ምን እንደሆነ በተጨባጭ ባይታወቅም ቅድሚያ ከሚሰጧቸው መካከል የነዳጅ ዘይት ተደራሽነት ማግኘት በመሆኑ ኢኳቶሪያል ጊኒ፣ አንጎላ እና ናይጄሪያ ጠቃሚ ሀገሮች አድርገው ሊያዩ ይችላሉ ይላል አፍሪካን አርጊመንትስ ላይ የወጣው ጽሑፍ። አፍሪካን አርጊመንትስ አያይዞም ዩናይትድ ስቴትስ አፍሪካ ውስጥ ግዙ ፍቅዶች እንዳሏትና በአፍሪካ ሀገሮች ብሔራዊ ኢኮኖሚን ወይም መንግስታትን የማጎላበትም ሆነ የማዳከም አቅም እንዳላት የዩናይትድ ስቴትስ አፍሪካ ኮማንድ ማለት የአፍሪካ እዝ በአጉሪቱ ሰፈሮች እንዳሉት በተለይም እስላማዊ ጽንፈኛ ቡድኖች በሚንቀሳቀሱበት ሳህል ክልል ወታደሮችን እንደሚያሰለጥን አፍሪካን አርጊመንትስ ላይ የወጣው ጽሑፍ ጠቅሷል። ሌላው ወሳኝ መርሃ ግብር አፍሪካ እዝ ውስጥ በጆርጅ ደብሊው ቡሽ የተጀመረው በባራክ ኦባማ አስተዳደር ወቅት የቀጠለው ዩናይትድ ስቴትስ እንደ አውሮፓን አቆጣጠር ከ2003 ዓ.ም አንስቶ በቢሊዮን ዶላሮች የሚቆጠር ገንዘብ ያወጣችበት የኤድስ መድኃኒት መርሃ ግብር ነው። መርሃ ግብሩ በአሁኑ ወቅት በዓለም ዙሪያ ለሚገኙ አስራ አንድ ነጥብ አምስት ሚሊዮን ለሚሆኑ አንታይ ሬትሮይቫል የተባለውን የኤድስ መድኃኒትን በማቅረብ ይረዳል። የዋይት ሀውስ ቤተ መንግሥት ይህን ገንዘብ ለመቀነስ የሞከረ ቢሆንም መንግሥቱ በቅርቡ የኤድስ በሽታን ለመከላከል የሚመደበውን ገንዘብ በመጪው ዓመት ላለመቀነስ ተስማምቷል። ዩናይትድ ስቴትስ አፍሪካን የጥሬ አላባ ምንጭና የንግድ አጋርም አድርጋ ታያለች። በ2000 ዓ ም ከ17 ዓመታት በፊት ማለት ነው የተፈረመው አጓ ማለት የአፍሪካ እድገትና እድል ውል የንግድ ማዕቀፍ ያቀርባል። ለአፍሪካ ሀገሮችም የንግድ ተመራጭነት እድል ይሰጣል ይላል አፍሪካ አርጊመንትስ ላይ የወጣው ጽሑፍ። አያይዘውም ጽሑፉ ፒተርፋም አፍሪካ የራሷን እድል በራሷ እንድትወስን እንደሚፈልጉ ገልጿል። ይሁንና የአፍሪካ ሀገሮች ከዩናይትድ ስቴትስ ጋር በሚኖራቸው ግንኙነት በጋራ ጥቅም ላይ መመስረትን ያካተተ እንደሆነ ግልጽ አይደለም ይላል አፍሪካን አርጊመንትስ የተባለው መጽሔት ድረገጽ። በጋርዲያን ድረገጽ ላይ የወጣ ጽሑፍ በኩሉ ሰዎችን ህገወጥ በሆነ መንገድ በማሸጋገር ተግባር በከፍተኛ ደረጃ ከሚፈለግ መድኃኒት ደጎ መርእድ ከተባለ ሰው ጋር ኒውዮርከር የተባለው መጽሔት ለሶስት ሰዓታት ያህል በስልክ በተደረገ ቃለ መጠይቅ መግለጹን ጠቅሷል። ኒውዮርከር መጽሔት በዘገበው መሰረት የኢጣሊያ አቃቢያን ሕግ ሱዳን ድረስ ሄደው አንድ በጉዳዩ የሌለበት ስደተኛን ተፈላጊ ነው ብለው ሲያስሩ ዋናው ተፈላጊው ሰው በተባበሩት የአረብ ኤሚሬቶች ታስሮ ነበረ፣ ይላል የጋርዲያን ጋዜጣ ዘገባ። ፓሌርሞ ያሉ አቃቢያን ሕግ ባለፈው ዓመት ሰኔ ወር ላይ መድኒ ህደጎ መርእድን ይዘው ወደ ኢጣሊያ እንደ ወሰዱት ሲገልጹ ትልቁ የዓመቱ እስራት ብለውት ነበረ። ተጠርጣሪው ወደ ኢጣሊያ የተወሰደው በብሪታንያ የውጭ ጉዳይ ሚኒስቴርና በብሪታንያ ብሔራዊ የወንጀል አገልግሎት እርዳታ ነው። ይሁንና የታሰረው ሰው መድኒ ተስፋ ማርያም በር የተባለ የ29 ዓመት ዕድሜ ኤርትራዊ ስደተኛ እንደሆነ ጓደኞቹ ወዲያውኑ ከገለጹ በኋላ ጥያቄዎች መነሳት ጀመሩ ይላል ጋርዲያን ድረ ገጽ ላይ ወጣው ጽሑፍ። ኤርትራዊው ስደተኛ የታሰረው በስህተት ነው ሲሉ ቤተሰቦቹ ቢመሰክሩም አሁንም እንደ ታሰረ ነው። ኒውዮርከር መጽሔት እንደሚለው መድሃኔ ይህደጎ መርዕድ ራሱ በሱ ስም የታሰረ ሰው ጣሊያን እንደ ተወሰደ የሰማው በተባበሩት የአረብ ኤሚሬቶች እስር ቤት ሆኖ ነው። መርዕድ በተባበረው አረብ ኤሚሬቶች እስር ቤት የነበረው እስካለፈው ዓመት ነሐሴ ወር ላይ ሲሆን አንድ ተባባሪው ሰው ሌላ የውሸት ፓስፖርት ካሳያቸው በኋላ ነው የተፈታው። ከዚያም ወደ ትውልድ አገሩ እንዲመለስ ተደርጓል፣ ይላል የጋርዲያን ጋዜጣ ድረገጽ። መድሃኔ ተስፋማርያም አሁንም በስር ይገኛል። በተፈላጊነት የተመዘገበውም መድሃኔ ይህደጎ መሬድ በሚል በሕገ ወጥ መንገድ ሰዎችን በማዘዋወር ወንጀል ነው ሲል ጋርዲያን ጋዜጣ ላይ የወጣ ጽሑፍ አውስቷል። አድማጮች የዛሬው አፍሪቃ በጋዜጦች ዝግጅታችን እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩ።